ማህደርረ ዜና በቀዝቃዛው ጦርነት ዘመን ከሰራተኛ ትግል መታሰቢያነቱ በላይ እንደ ካፒታሊስት ሶሻሊስቱ ሽኩቻ ፍጥጫ አካልነቱ በየዓመቱ በየአደባባዩ ይፎከር፣ ይዘመር፣ ይቀነቀን፣ ይደሰኮርበትም ነበረ። ሜይዴይ የዓለም ሰራተኞች ቀን። ኢትዮጵያም በአብዮት በምትናጥበት በዚያ ዘመን አደባባዎቿ በቀይ ቀለም የሚቅላሉበት፣ ጠላቶች የሚወገዙ፣ የሰራተኛው አምባገነናዊነት የሚወደስበት፣ አልፎ ተርፎ የጦር ጡንቻዋ የሚሰጣበት እለትም ነበረ የዓለም ወዛደሮች ቀን በያኔው ስያሜ። ዛሬም ኢትዮጵያን ጨምሮ በብዙ ሀገራት ብሔራዊ በዓል ነው በዓሉ መነሻ የኢትዮጵያ ሰራተኞች አደረጃጀት ማጣቀሻ የሰራተኞች መብት ነፃነት ይዞታ መድረሻችን ነው ላፍታም አብራችሁን ቆዩ ዛሬም የሰራተኞች ትግል የደረሰበት ደረጃ፣ ያጋጠመው እንቅፋት፣ የማህበራት ድክመት ጥንካሬ በየሀገሩ ይገመገምበታል። ሰራተኞች መብታቸው እንዲከበር በመጠየቅ በየአደባባዩ ይሰለፋሉ። እንደ ድሮው የድሮውን የሚዘምሩም አሉ። ተነሱ እናንት የራብ እስረኞች። ሰራተኞችና ለሰራተኞች መብት የሚታገሉ ወገኖች ትግላቸውን የሚያስቡ ኃይላቸውን የሚያሳዩ ጥያቄያቸውን በጋራ የሚያቀርቡበት የጋራ ዕለት ማፈላለግ የጀመሩት ከ19ኛው መቶ ክፍለ ዘመን ማብቂያ ጀምሮ ነበረ። ያ ዘመን አውሮፓና ሰሜን አሜሪካ ላይ የሰራተኞች የስራ ሰዓት በቀን ከስምንት ሰዓት እንዳይበልጥ የሚደረገው ትግል የተጠናከረበት፣ የሰራተኞች ማህበራት የተበራከቱበት፣ ሶሻሊስታዊና ኮሚኒስታዊው ፖለቲካዊ አስተሳሰብ የተስፋፋበት ነበረ። የቺካጎ ዩናይትድ ስቴትስ ሠራተኞች ግንቦት አራት ሺህ ስምንት መቶ ሰማንያ ስድስት ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። ሃይ ማርክስ አደባባይ ያደረጉት ሰልፍም በየስፍራው እንደነበረው ሁሉ መብታቸው እንዲከበር ለመጠየቅ ያለመ ነበረ። ፖሊስ ከዚያ ቀን በፊት ጓደኞቹን የገደለበት አንድ ሰልፈኛ የጓደኞቹን ደም ለመበቀል ፖሊሶች ላይ ቦምብ ወረወረ። ከፖሊስም ከሰላማዊ ሰልፈኛውም አስራ አንድ ሰው ሞተ። ብዙ ቆሰለ። ቦምቧ ለዩናይትድ ስቴትስ ገዢዎች፣ አሰሪና ባለሟሎቻቸው የሠራተኛውን ሰልፍ ለመደፍለቅ ጥሩ አጋጣሚ ሆነች። ሰልፈኛውን የበተነው የጸጥታ ኃይሎች የኃይል እርምጃ ባንጻሩ የሠራተኞች መብትን ለማስከበር የሶሻሊስትና የኮሚኒስት ፖለቲካን በሕዝብ ዘንድ ለማስረጽ የዓለም ሠራተኞች ትግል የሚታሰብበት ዕለትን ለመወሰንም ማቀጣጠያ ሰበብ ሆነች። የቺካጎ ሠራተኞች ትግልና መስዋዕትነት ታላቅ ክብር የተሰጠው እንዲዘከር የተወሰነውም ከዩናይትድ ስቴትስ ይልቅ አውሮጳ መሆኑ ግን የአትላንቲክ ባህር የሚያለያያቸው የካፒታሊስታዊ ስርዓት አራማጆች ለሰራተኛው መደብ ያላቸው ክብር ዛሬም ድረስ የተለያየ መሆኑን መስካሪ ነው። በ1889 ፓሪስ ፈረንሳይ የተሰየመውና ሁለተኛው ዓለም አቀፋዊ የተሰኘው የሶሻሊስቶችና የሰራተኛ መብት ተሟጋቾች ኅብረት ጉባኤ ግንቦት አንድ የሰራተኞች ትግል መታሰቢያ እንዲሆን ወሰነ። በዩናይትድ ስቴትስ ሰራተኞች ላይ በተፈጸመው ግፍ ሰበብ ግፉ እንዲፈጸም ምክንያት የነበሩት አመጾች በተቀጣጠሉበት ዕለት ግንቦት አንድ ዓለም የሚያከብረውን ዕለት ዩናይትድ ስቴትስና ካናዳ አያከብሩትም። በሁለቱ አገራት የሰራተኞች ቀን የሚከበረው መስከረም ወር የመጀመሪያው ሰኞ ነው። ኢትዮጵያ በዓሉን የምታከብረው እንደ አብዛኛው ዓለም ግንቦት አንድ ነው። ዛሬ ግን ዘግይታ ነው የጀመረችው። ለአርባሁለተኛ ጊዜ ነው የሚከበረው አሁን ዛሬ የተከበረ ያለው በዓለም አቀፍ ደረጃ ደግሞ ለመቶ ሀያ ስምንተኛ ጊዜ ማለት ነው። አቶ አስፋው አበበም የሆቴሎችና ቱሪዝም ኢንዱስትሪ ፌዴሬሽን ፕሬዚደንት ናቸው። በዓሉ ዛሬ አዲስ አበባ ውስጥ ተከብሮ ነው የዋለው። በ1904 አምስተርዳም፣ ኔዘርላንድስ የተሰየመው ዓለም አቀፍ የሶሻሊስቶች ጉባኤ ባሳለፈው ውሳኔ መሠረት በመላው ዓለም የሚገኙ የሶሻል ዲሞክራቲክ ፓርቲዎችና የሠራተኛ ማኅበራት ዕለቱን በደማቅ የአደባባይ ሰልፍ ማክበር አለባቸው። የኢትዮጵያ ሠራተኛ ማኅበራት መሪዎች እንደሚሉት ግን በጎዳና ሰልፍ አያምኑም። አቶ አስፋው አበበ እንግዲህ ዛሬ ያከበር ነው ያው በመከላከያ ማርሽ ባንድ ከተማውን በመዞር በፓናል ውይይት ነው እየተደረገ ያለው። እኛ አሁን ጎዳና አደባባይ መውጣት አስፈላጊ ነው ብለን አናምን። ምክንያቱም በመድረክ በፓናል ውይይት ላይ ችግሩን ለመንግስት አቅርበን የአቋም መግለጫውን ይዘን በቀጣይ የሀገሪቱ ጠቅላይ ሚኒስትርም እንዲያወያዩን ሚኒስተር በቋሚ መግለጫ ላይ አርባ ሁለተኛ ዓመቱን የያዘው የኢትዮጵያ ሰራተኞች ማህበር እነ አበራ ገሙ እነ ዳዊ ኢብራሂም በሚባሉ መሪዎቹ ዘመን ብዙዎች እንደሚናገሩት ስሙ የገነነ ከሰራተኛው አልፎ የመላው ኢትዮጵያዊ መብትና ፖለቲካዊ ነጻነት እንዲከበር የሚታገል ማህበር ነበረ። ዛሬ ግን ያ ስም ዝና ነበር ተብሎ የሚዘከር ይመስላል። ኢትዮጵያ ውስጥ ወደ ሶስት ሚሊዮን የሚጠጋ ሰራተኛ አለ ተብሎ ይታመናል። በማኅበር የተደራጀው ግን ከ900 ሺህ አይበልጥም። ለትምህርት በርሊን የሚገኙት የሸራተን አዲስ የሰራተኛ ማኅበር ሊቀመንበርና የኢትዮጵያ ሰራተኞች ኮንፌዴሬሽን የምክር ቤት አባል አቶ ዳዊት ሳሙኤል እንደሚሉት ሰራተኛው በቅጡ ያልተደራጀው በሁለት ምክንያት ነው በአጠቃላይ ወደ ዘጠኝ መቶ ሺህ ሰራተኞች ናቸው በማህበር ተደራጅተዋል ተብሎ የሚባለው ኢትዮጵያ ውስጥ ግን ካለው ሰራተኛ ግን በጣም ትንሹና ኢንሲግኒፊካንት ሆነው ነው የተደራጀው። ለምንድን ነው? አንደኛው የአዌርነስ አለመኖር ነው። ሰው ተደራጅ፣ መብቱን ማስከበር፣ ለአገሩ ጠቃሚ የሆነ ነገር ማድረግ፣ ለምርትን ለማሳደግ ህገ መንግስቱ ላይ ይሁን የአሰሪና ሰራተኛ ላይ ያሉትን ህጎችን ወደ ተግባር እንዲሆኑ የሚውለውን አዌርነስ በሰው ውስጥ ብዙ የለም አንደኛው ሁለተኛው ብዙ ሰዎች ደግሞ ተስፋ በመቁረጥ ነው ለውጥ የለውም። የቀድሞ የሰራተኛ ማህበራት መሪዎችና የመብት ተሟጋቾች እንደሚሉት ግን መሰረታዊው ምክንያት ሌላ ነው። የመንግስት ተጽዕኖ፣ የየማኅበራቱ መሪዎች ራሳቸው የገዢው መደብ አባላት ናቸው ባዮችም አሉ። የሆቴሎችና ቱሪዝም ኢንዱስትሪ ፌዴሬሽን ፕሬዚደንት አቶ አስፋው አበበ ግን በጭራሽ ይላሉ እንግዲህ እኛ እስከምናውቀው ድረስ የእኛ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን እና ዘጠኙ ኢንዱስትሪ ፌዴሬሽን ገለልተኛ ነው። ማንም የፖለቲካ ሀይልም እዛ ውስጥም የለም፣ አባልም አይደለም። አጠቃላይ የማህበሩ አመራርና በራሳችን በፍላጎታችን የምንሰራው ነው። ከመንግስት ጋር ግን እንደራደራለን። ከመንግስት ጋር ቀርቦ መነጋገርና መብትን መጠየቅ ያው አባል ነው ወይም ደግሞ ጥገኛ ነው የሚያስብልበት አግባብ የለም ብለን የምንወስኛ አቶ ዳዊት ሳሙኤል ደግሞ አይ አዎኖ መልሳቸው። እናንተ መሪዎቹ የኢህአዴግ አባላት ናቸው ተብላቸውም ትታማላቸው ሊሆኑ ይችላሉ። የሆኑ ሰዎች ሊኖሩ ይችላሉ። ስለ ራሴ ነው አንዱ መናገር የምችለው ግን ሰራተኞች መደራጀትን ኢትዮጵያ ውስጥ በመጀመሪያ በህግ ማዕቀፍ ውስጥ ህጉ አለ ወይ የሚለውን ነገር ነው ቀድሞ ማየት የሚያስፈልገው። ለምሳሌ የኢትዮጵያ ህገ መንግስት አንቀጽ ሰላሳ አንድ እና አንቀጽ አርባ ሁለት ሰራተኞች ተደራጅተው መብታቸውን ማስከበር ይችላሉ። ከአሰሪዎቻቸው ጋር ጥቅማቸውን መደራደር ይችላሉ እስከ ስራ ማቆም አድማ ማድረግ ይችላሉ። ከዚህ ተጨማሪ ኢትዮጵያ ውስጥ ያለው ጉድ ኦፖርቹኒቲ ህግን በተመለከተ የአሰሪና ሰራተኛ አዋጅ አለ ሶስት ሰባት ሰባት የሚባል ቱሎች ወይም ደግሞ ጥሩ መሳሪያዎች አሉ። ይሄ በተመለከተ ይሄ ህግስ ቢኖር ሰዎች መብታቸውን ለማስከበር ወደ ፍርድ ቤት ቢሄዱ ፍርድ ቤቱ ስንት ጊዜ ይፈጅበታል? አንድ ሰራተኛ ከስራ ቢባረር ለምሳሌ የእኛን ኬዝ ብናመጣው ሰራተኞቹ ተባረው ሁለት አመት ፍርድ ቤቱ አልፈረደም። ሁለት አመት ሰዎች እየተራቡ አፈጻጸሙ ላይ አገሪቱ ውስጥ በተደጋጋሚ እንደሚባለው የሰራተኛ ማህበራት የየማህበሩን አባላት ጥቅም ከማስከበር በተጨማሪ ማህበሩ ያለበት ሀገር ፖለቲካዊ፣ ምጣኔ ሀብታዊ ይሁን ማህበራዊ ጉዳዮች በቀጥታ ይመለከተዋል። የመንግስትን መርህ በመደገፍ ወይም በመቃወም አቋም ይይዛል፣ ተቃውሞ ድጋፉን ይገልጻልም። የ1904ቱ ዓለም አቀፍ ጉባኤ ውሳኔ እንደሚያመለክተው ደግሞ ሰራተኛ ማህበራት ከአባሎቻቸው ከህዝባቸውና ከሀገራቸውም አልፈው ለዓለም ሰላም መከበር ይጥራሉ፣ ይታገላሉ። ዓለም በአሁኑ ወቅት ሰላም ነች ማለት በእርግጥ ያሳስታል። የአፍሪቃ ቀንድ ደግሞ ከደቡብ ሱዳን እስከ ሶማሊያም በግጭት ጦርነት ይታበጣል። ኢትዮጵያን እስካለፈው ጥቅምት ድረስ ግራ ቀኝ ሲያላጋት የቆየው የአደባባይ ተቃውሞና ግጭት በሦስት ወራት ውስጥ ብቻ ከስድስት መቶ ስልሳ በላይ ሰዎች መግደሉን የሀገሪቱ መንግስት ራሱ አምኗል። ፋብሪካዎች ጋይተዋል፣ ኢንዱስትሪዎች ተዘግተዋል። ለዓለም ሰላም መታገል የሚጠበቅበት የኢትዮጵያ ሰራተኞች ማህበር ወይም ኮንፌዴሬሽን ሀገሩን ስላበጠው ተቃውሞ ግጭት ምን አለ? ምንስ አድርጎ ይሆን? አቶ አስፋው አበበ በዛ ላይ የኢትዮጵያ ሰላም ኮንፌዴሬሽን እዛው ላይ ያው የሚጋበት ሁኔታ አለ ብዬ አላስብም። እኔ እንግዲህ እንደ ቱሪዝም ፌዴሬሽን ነው መግለጫ መስጠት የምፈልገው በተፈጠረው ነገር ላይ። ያው የሰማኩም ሀዘኑን ገልጿል። ችግሩንም በሰላማዊ መልኩ እንዲፈታ ጥረት እንዲደረግ የራሱን የሆነ ስራዎች ይሰራል። ዞሮ ዞሮ ያ ግን ራሱን የቻለ አግባብ ነው ያለ ግን ሰራተኛው አልተበደለም ለማለት ግን አይደለም። ምክንያቱም በወደሙ ፋብሪካዎች ላይ በተዘጉ ካምፓኒዎች ላይ የመጀመሪያው ችግር የደረሰበት ሰራተኛው ነው። የኢትዮጵያ ሰራተኞች ማህበር ወይም ኮንፌዴሬሽንን የመሪነት ስልጣን ለመያዝ በ98ዎቹ ማብቂያ ከፍተኛ ውዝግብ የፍርድ ቤት እሰጥ አገባም ነበረ። ስልጣኑን ይዞ የነበረው በእናቶ ዳዊ ኢብራሂም የሚመራው ቡድን ተሸነፈ ተባለ። አባላቱም ተሰደዱም ከዛ በኋላ ያለው የሰራተኛ ማህበር ምን ሰራ እንደማስታውሰው ኢትዮጵያ ውስጥ የዚህ ቅርንጫፍ ማህበር ወይም የአጠቃላይ ኮንፌዴሬሽኑ የስራ ማቆም አድማ መታ አደባባይ ወጥቶ የዚህ መስሪያ ቤትን የሰራተኞች ይዞታ አወገዘ የሚል ነገር አልሰማሁም ምናልባት እርሶ እዛ ውስጥ ስላሉ ይነግሩን ይሆናል ለምሳሌ ባለፉት አስር አስራ አምስት ዓመታት ውስጥ እንዲህ አይነት ነገር አለ ኢትዮጵያ ውስጥ ወይስ መንግስት የሚያደርሰው አሰሪዎች የሚያደርሱት በደል የለም? በደሉ በእርግጥ ከበፊት ከነበረው የበለጠና እንደውም እየጨመረ ሂደቱ አይነቱ እየጨመረ ነው እንጂ እየቀነሰ የሄደ ነገር አለ። የኮንፌዴሬሽኑ የፌዴሬሽኑ ሪፖርት በየአመቱ የሚደረገው ስታዳመጥ ብዙ የሚዘገኑ ነገሮች አሉ። ለምሳሌ እንበልና ዘጠኝ ሺ ሰራተኛ ከስራ ተባረረ። እንግዲህ አንድ ሰው ሁለት ሰው አይደለም፣ ዘጠኝ ሰራተኛ ሶስት ቤተሰብ ቢኖሩ ምን ያክል አሰሪዎች ግቢያቸው ውስጥ፣ ካምፓኒያቸው ውስጥ እስር ቤት አቋቁመው ሰራተኛ በሚቀጡበት ጊዜ እስር ቤት ወስደው የሚያስገቡ ይህ ሁሉ በሪፖርት አሁን ሰምቻለሁ። በኬሚካል ሰዎች አይናቸው የሚጠፋ በተለይ በአበባ እርሻ በምናምን ላይ ክፍያ በጣም ዝቅተኛ ክፍያ ሰዎች የሚያገኙበት የሴክሹዋል ሐራስመንት ሴቶች ላይ የሚደርሰው ነገር ብዙ ብዙ ነገር እየጨመረ ነው የሚሄደው። እንዳልከው ግን የሰራተኛው ደግሞ ራሱን የመጠበቅ እንትኑ ግን እየቀነሰ ነው። ዛሬና ከዛሬ በኋላስ? ዛሬ ሜዴን አከበሩ እዚህ በርሊን። ዛሬ ከሰዓት በኋላ ሰልፍ አለ። ትናንትና ደግሞ ማታ ላይ የሙዚቃ ኮንሰርት ነበር። እዚህ ያለው አሁን እንትናቸው ምንድን ነው በጀርመኖቹ ማሰሪዎች አይበድሉም ምናምን ለማለት አይደለም፣ በተሻለ ነገር ግን ሁሉም ባለድርሻ አካላት የራሳቸውን ስራ የሚሰሩበት ሀገር ነው። እነሱ አሁን ትልቁ ይሿቸው የሬሲዝም ዘረኝነትን በመቃወም ዘረኝነት ምን ያክል ሰዎችን አእምሮ ሊጎዳ እንደሚችል ሙዚቃ ፌስቲቫል አድርገው ከሁሉም ዘር የመጡ ሰዎች ተደርጎ ፖትስዳም ከተማ ላይ ትናንት ማታ የሙዚቃ ኮንሰርት ነበረ ሰልፉ ላይ ሳስበዋል አዎ ከዚህ ከጀርመኖች በተማሩት ወይም ደግሞ እዛው ኢትዮጵያ ውስጥ ከልምድ ካዳበሩት የወደፊቱ ሰራተኛ ማህበር ለሰራተኛው መብት እንዲቆም መንግስት ሰራተኛው እና መሪዎቹ እናንተ ምንድን ነው ማድረግ ያለባችሁ በአጫጭሩ ይንገሩኝ የመጀመሪያ ደረጃ ማድረግ ያለብን ሁሉም ሰው ስራውን መስራት ነው ያለበት። ለምሳሌ መንግስት የራሱ ድርሻ አለው። ፌዴሬሽን፣ ኮንፌዴሬሽኖች፣ የሰራተኛ ማህበራት የራሳቸው ድርሻ አላቸው። ሰራተኛ የራሱ ድርሻ አለው። ማህበረሰቡ የራሱ ድርሻ አለው። ምሁራን የራሱ ድርሻ አለ። ተቃዋሚ መሪዎች የራሳቸው ድርሻ አላቸው። አሁን በእኛ ሀገር ላይ እንኳንስ መንግስቱ አይደለም ተቃዋሚ ድርጅቶቹ ስለ ሰራተኛ ማህበር አንድም ቀን እኔ ሲያነሱሳን ይቻላል ያሉት የፖለቲካ ድርጅቶች በፖለቲካ እንትናቸው ውስጥ አስገብተው ፖሊሲያቸው ውስጥ ለሰራተኛ ይሄን እናደርጋለን ወደፊት የሚል ነገር አላየሁም እና ሁላችንም ባለድርሻ አካላት በዚህ ጉዳይ ላይ ስንሳተፍ የተሻለ ሀገር፣ የተሻለ የስራ ሁኔታዎችን፣ የተሻለ ዴቨሎፕመንትን ማምጣት ይቻላል። የሰዎችን መብት ይከበራል። ባይኖርም ተስፋ ማድረግ ተስፋ ነው። ነጋሽ ማምር ነኝ። ቸር